ችሎቱ ለዛሬ ዛሬ በኢደር የተሰየመው ዶክተር መረራ ያቀረቡትን የዋስትና ጥያቄና አቃቤ ሕግ የሰጠውን መቃወሚያ ግራና ቀኝ ተመልክቶ ብይን ለመስጠት ነበረም። ሁለቱም ወገኖች ያቀረቡትን ሐሳቦች ከተከሰሱበት የወንጀል ድርጊት ጋር ተያያዥነት ካላቸው ሕጎች አንጻር መመርመሩን ነው ችሎቱ ያስረዳው። በመሆኑም አቃቤ ሕግ ዶክተር መረራ የተከሰሱበት ወንጀል ከባድ በመሆኑ በንብረት ላይ የደረሰ ጉዳት ከአንድ ቢሊዮን ብር በላይ የሚገመት በመሆኑና ከእስር ቢፈቱ ከሀገር አይወጡም ተብሎ አይገመትም ብሎ ያቀረቡን መቃወሚያ በመቀበል የዋስትና ጥያቄያቸውን ውድቅ አድርጎታል። በየጊዜው ፖሊስ ጣቢያ እየፈረሙ በቤታቸው በቁም እስረኝነት እንዲቆዩ በጠበቆች የቀረበው አማራጭም ችሎቱ አልተቀበለውም። ከውሳኔው በኋላ ዶክተር መረራ ለችሎቱ በሰጡት አስተያየት ወደኋላ መለስ ብለው ከነ መንግስቱ ነዋይ ጊዜ ጀምሮ እስካሁን አገሪቱ የመገዳደል የአሳሪና ታሳሪ እንዲሁም የአፈና አገር ሆና እያለ በዚህ አስቸጋሪ ጊዜ እሳቸው ላለፉት 45 ዓመታት በሰላማዊ ትግል አገራቸውንና ህዝባቸውን ፓርላማ በመግባት ጭምር ሲታገሉ እንደነበር አውስተው በውሳኔው እጅግ ቅር እንደተሰኙ ሐዘናቸውን ገልጸዋል። የፍትህ ስርዓቱንም በመንቀፍ ጭምር በሦስት ጠበቆች የተሰየሙት ዶክተር መረራ በውሳኔው ላይ ተመካክረው ያቀዱት ነገር ካለ ብለን ጠበቃ ወንድሙ ይብሳን አነጋግረናቸዋል። ይግባኝ እንጠይቃለን፣ ራስና ማርት እንገፋበታለን። ምክንያቱም አቶ አቃቤ ህግ የጠየቀው መሰረታዊ ህግን አልጠቀሰም፣ በህግ የሚደገፍ አይደለም የምንሊቻለው